ሐረር ላይ ድሃ ሰፈር የሚባል አለ። በሳምንት ከአርባ እስከ አምሳ በሽተኞች መድኃኒትም እየገዛን ለእነሱ እንሰጣለን። አርባ አርብ ደግሞ አብርሃም ባታ የሚባል እንደ ነርሲንግ ሆም አይነት ነገር ነው። ወደ ሀያ ስድስት የሚሆኑ አዛውንቶች እዛ ጋ አሉ። በሕክምና እናገለግላለን። ደም ግፊት አለብኝ፣ ስኳር አለብኝ፣ አስም ደግሞ በጣም ጭ በየሶስት ቀኑ ነበር ሆስፒታል የምሄደው። እነሱ ከተቀላቀሩ በኋላ ግን ህግስ ወር አካባቢ እና ከዚያ በላይ ሆኖኛለ ሆስፒታል ከመረድኛለሁ የቀደሙት ወይዘሮ ወጋ የሁ ከተማ ይባላሉ። ካደጉ በቀዬ በታዳጊ ወጣትነት ነው የወጡት። የአሜሪካ ነዋሪ ናቸው። በትውልድ ከተማቸው ሀረር የህክምና በጎ አድራጎት ስራ ይዘዋል። እንቁጣጣሽንም እዚያው ለማክበር እድል በማግኘታቸው ደስ ብሏቸዋል። እርሳቸውን ተከትሎ የሰማናቸው ደግሞ አቶ ተስፋዬ ገብረ ክርስቶስ በወይዘሮ ወጋየሁ የበጎ አድራጎት አገልግሎት ተጠቃሚዎች አንዱ አረጋዊ ናቸው። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ ማህበራት ጥምረት በቤተ ክርስቲያኒቱ በእምነቷ ተከታይ ምዕመናንና በአገልጋይ ካህናት ላይ እየደረሰ ነው ያለውን ጥቃት በመቃወም በተለያዩ የዩናይትድ ስቴትስ፣ ካናዳና እስራኤል ከተሞች በጠራው ሰላማዊ ሰልፍ ዙሪያ የተሰጠ ጋዜጣዊ መግለጫ ዜናውን ተከትሎ ይቀርባል። ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሽን በመጠባበቅ ላይ ይገኛል። ሰላም፣ ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ መስከረም ሦስት 2012 ዓመተ ምሕረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት ጤና ይስጥልኝ። ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሽያኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ሰሜን አሜሪካ የሚገኙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ግንኙነትና ትስስር ያላቸው ማኅበራት የፊታችን ሐሙስ መስከረም 8 2012 ዓመተ ምሕረት በአራት የዩናይትድ ስቴትስና የካናዳ ከተሞች ያካሄዳሉ የተባሉ ሰልፎችን ጠርተዋል። የሰልፎቹ አስተባባሪዎች ዓላማና ግባቸውን ለማብራራት ትናንት ምሽት ዋሽንግተን ዲሲ ላይ በጠሩት ጋዜጣዊ መግለጫ ላይ በቤተ ክርስቲያንና ምእመናን ላይ እያየለ በመጣው ጥቃት ተቆጥተናል፣ መንግሥት ጥቃት አድራሾችን ለፍርድ ማቅረብ አለበት ብለዋል። የዚህ ዘገባ ሙሉ ዝርዝር ጥቂት ቆየት ብሎ ይቀርባል። በሆራ ፊንፊኔና ሆራ ሐርሰዴ የሚከበረውን የእሬቻ ክብረ በዓል አስመልክቶ የኦሮሚያ ብሔራዊ ክልላዊ መንግሥት ዛሬ ለመገናኛ ብዙሃን የግንዛቤ መስጫ መድረክ አከናውኗል። መድረኩ የእሬቻን ምንነት ይበልጥ ለማወቅም ይረዳል ተብሏል። ሙክታር ጀማል ተጨማሪ አለው። የኦሮሚያ ብሔራዊ ክልላዊ መንግሥት ዛሬ በአዲስ አበባ ኦሮሞ ባህል ማዕከል ያካሄደው መድረክ ለመገናኛ ብዙሃን አመራሮችና ዘጋቢዎች እሬቻን በተመለከተ ግንዛቤ ለመስጠት ታስቦ ነው። መድረኩ ላይ ስለ ኢሬቻ ምንነትና እሴቶች እንደዚያውም መቻቻል ባህሎች የጥናት ጽሑፍ ቀርቡበታል። መድረኩን ለመፍጠር የተፈለገበት ዋና ዓላማ ይህ ነው ይላሉ በኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት የሕዝብ ግንኙነት ኃላፊ የሆኑት አቶ ታዬ ደንዳአ። ሚዲያዎች ስለ ኢሬቻ ምንነት እዛ ውስጥ ያሉትን እሴቶች በመገንዘብ አጠቃላይ በዓሉ የሁሉም ኢትዮጵያውያን መሆኑን ራሳቸው በመረዳት እንዲያስረዱና ያለውን የአከባበር ሂደት የተሳለጠ በማድረጉ ሂደት ላይ የራሳቸውን ኮንትሪቢሽን እንዲያበረክቱን ይህ መድረክ እሬቻ ላይ የተለያዩ ብዥታዎችን የሚያጠራ ግንዛቤ የሚፈጥር እንዲሁም እሬቻ ኦሮሞነትን ለመገንባት ያበረከተውን አስተዋጽኦ ኢትዮጵያዊነትን ለመገንባትና የብሔር ብሔረሰቦች እሴት ለማድረግ ትልቅ መሰረት ያስቀምጣል ተብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር ለዘገባውም ዚምባብዌን ከቅኝ አገዛዝ ለማውጣት የተደረገውን ትግል የመሩትና ሀገሪቱን ለሰላሳ ሰባት ዓመታት ብርቱ በተባሉ እጆች የመሯት የሮበርት ሙጋቤ አስከሬን ዛሬ በኦፊሴል ተሸኝቷል። በሐራሬ ብሔራዊ ስታዲየም በተከናወነው ስነ ስርዓት ላይ የተገኘው ሰው እጅግም የበዛ እንዳልሆነ ሪፖርተራችን አኒታ ፓወል ዘግባለች። ስልጣናቸውን የዛሬ ሁለት ዓመት አካባቢ ተገድደው እንዲለቁ የተደረጉትንና ባለፈው ሳምንት በዘጠና አምስት ዓመት ዕድሜያቸው ሲንጋፖር ውስጥ ሕክምና ላይ ሳሉ ያረፉት የሚያቀርቡትን ሮበርት ሙጋቤን ለመሰናበት ሐራሬ ከገቡ አፍሪካውያን መሪዎች መካከል የደቡብ አፍሪካው ሲሪል ራማፖሳ፣ የኢኳቶሪያል ጊኒው ቴዎዶሮ ኦቢያንግ ንጉየማ ምባሶጎና የኬንያው እሁሩ ኬንያታ ይገኙበታል። ሙጋቤን እንደ ጀግና ያወደሱና በሌላ በኩል ደግሞ ብርቱ ወቀሳና ትችትም ያወረዱባቸው ዜጎቻቸው ተደምጠዋል። የአፍሪካ ታላቅ ዋርካ ወደቀ ብለዋል፣ የዚምባብዌ ፕሬዚደንት ኤመርሰን ምናንጋግዋ ባሰሙት የስንብት ቃል። ጓድ ሮበርት ጋብሪኤል ሙጋቤ ጀግና ቆራጥና የማይበገሩ አብዮታዊ ነበሩ ብለዋቸዋል። የሮበርት ሙጋቤ መጨረሻ ዓመታት በብረታ ሐዘን የተዋጡ እንደነበሩ የቤተሰባቸው ታሪክ መዝጋቢ ተናግረዋል። በአሸኛኘቱ ሥነ ሥርዓት ላይ የሀገሩ ተቃዋሚዎች መሪዎችም ተገኝተዋል። ከመካከላቸው ኔልሰን ጫሚሳና ጁልየስ ማሌማም ነበሩ። ከ18 ዓመታት በፊት በዩናይትድ ስቴትስ ላይ ተከታታይ የሽብር ጥቃቶችን ያቀነባበርና አፈጻጸማቸውንም የመራው የአልቃይዳ መሥራችና መሪ ኦሳማ ቢንላደን ልጅ ሐምዛ ቢንላደን መገደሉን ዋይት ሀውስ ዛሬ አስታወቀ። ቤተ መንግሥቱ ዛሬ ባወጣው መግለጫ ባለከፍተኛ ስልጣን የአልቃይዳ አባል ያለው ሐምዛ ቢንላደን ለበርካታ የሽብር አድራጎቶች እቅዶችና ከሽብር ቡድኖች ጋርም ለመቀናጀትና ለመተባበር ተጠያቂ ግለሰብ እንደነበር አስታውቋል። ሐምዛ ቢንላደን የተገደለው የዛሬ ሁለት ዓመት አካባቢ እንደነበረ አንዳንድ መገናኛ ብዙሃን ከጥቂት ወራት በፊት ቢዘግቡም ዋይት ሀውስ ግን ሐምዛ ስለ መገደሉ ማረጋገጫ ያወጣው ዛሬ ነው። ሐምዛ ቢንላደን በሰላሳዎቹ ዓመታት ዕድሜው ላይ እንደነበረ ተገልጿል። ቪኦኤ ከአሜሪካ ድምፅ የሚተላልፍላችሁን ስርጭት ነው እየሰማችሁ ያላችሁት። ክቡራትና ክቡራን ሰሜን አሜሪካ የሚገኙ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ግንኙነትና ትስስር ያላቸው ማኅበራት የፊታችን ሐሙስ መስከረም 8 2012 ዓ ምት በአራት የዩናይትድ ስቴትስ እና የካናዳ ከተሞች ያካሂዳሉ የተባሉ ሰላማዊ ሰልፎችን አስመልክቶ ትናንት ምሽት ላይ የሰጡትን ዘገባ ሀብታሙ ስዩም ተከታትሏል፣ ተከታዩን ዘገባ አጠናቅሯል። ጋዜጣዊ መግለጫውን የሰጡት መቀመጫ ቸውን በዩናይትድ ስቴትስ ያደረጉ አምስት ማኅበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን አሜሪካ ማኅበራት ጥምረት ተወካዮች ናቸው። እነሱም የሰንበት ትምህርት ቤቶች አንድነት ጉባኤ፣ ማኅበረ ቅዱሳን፣ ማኅበረ ካህናት፣ የዋልድባን ንታደግ ዓለም አቀፍ ማኅበርና ማኅበረ በዓለ ወልድ ናቸው። በጋዜጣዊ መግለጫው ላይ ማኅበራቱ የፊታችን ሐሙስ በኢትዮጵያ አቆጣጠር መስከረም 8 2012 ወይም ሴፕቴምበር 17 2019 በአራት የዩ ዩናይትድ ስቴትስ እና ካናዳ ከተሞች መንፈሳዊ ትዕይንተ ሕዝብ መጥራታቸውን አስታውቀዋል። የሰሜን አሜሪካ ማኅበረ ካህናት ተጠሪ ቀሲስ ነዋይ ካሳሁን ትዕይንተ ህዝቡ የተጠራበትን ዓላማ ዘርዝረዋል። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት፣ ክርስቲያኖች ላይ የሚደረገው ማንኛውም ጥቃት ማለትም ቃጠሎ፣ ግድያ፣ ማፈናቀል ለመቃወም እንዲሁም መንግሥት እንዲያስቆምልን ለመጠየቅ ሁለተኛ፣ መንግስት በቤተ ክርስቲያኒቱ ይዞታ በሆኑት የአምልኮ መፈጸሚያ ስፍራዎች፣ የመስቀል አደባባዮችና የጥምከተ ባህር ስፍራ ይዞታዎችን በልማትና በተለያዩ ሰበቦች ንብረቷን እየወሰደ በመሆኑ ያለ ቅድመ ሁኔታ መልሶ ያስከብርላት ዘንድ ለመጠየቅ። ሶስተኛ፣ መንግስት ቤተ ክርስቲያን ላይ ጥቃት ያደረሱ አካላትን ለሕግ እንዲያቀርብልን ለመጠየቅ ኃላፊነትን ወስዶ ጥበቃ ያደርግላት ዘንድ ነው። አራተኛ፣ በተለያዩ ጊዜ የተቃ የተቃጠሉ አብያተ ክርስቲያናት የወደሙ ንብሮችን መንግስት አስቦ ለቤተ ክርስቲያን ካሳ እንዲከፍል ለመጠየቅ። አምስተኛ ቅዱስ ሲኖዶስ በተለያየ ጊዜ ከመንግስት ጋር ባደረገው ቃል መሰረት ወይም በተነጋገረው መሰረት ለሚደርስባት ሁሉ ኃላፊነቱን እንዲወስድ ስለመጠየቅ በቤተ ክርስቲያንና ምእመናን ላይ ለአመታት ደረሱ የተባሉ በደሎችን ደጋግሞ ባነሳው ጋዜጣዊ መግለጫ ላይ የአሁኑ ሰልፍ የተጠራው ሃይማኖታዊ ጥያቄዎችን ለማስተጋባት እንጂ ፖለቲካዊ ግብ እንደሌለው ተጠቅሰዋል። ቀሲ ሳሙኤል ግዛው ከሰሜን አሜሪካ ማህበረ ካህናት፦ ይህንን እንግዲህ ስንናገር በአጽንኦት ነው። መንፈሳዊ ሰላማዊ ሰልፍ ነው የምናደርገውም፣ መንፈሳዊ ትዕይንት ነው። በዚህ ላይ የትኛውንም አይነት የፖለቲካ ተጽዕኖ ወይም ደግሞ ከጀርባው ሌላ ዓላማ እንደሌለው በግልጽ ማሳወቅ እንወዳለን። ይዘነው ከምንወጣው አርማ ወይም ደግሞ ባነር ጀምሮ ተነጋግረንበት አምነንበት መንፈሳዊ ይዘቱን የጠበቀ መሆኑን ተማምነንበት ነው ያለው። በዚህ ሂደት ውስጥ ደግሞ እንግዲህ በሚመለከታቸው የዚህ ሀገሪቷን ሕግ በሚፈቅደው መልኩ ከፖሊስ ጋርም ተነጋግረን ፈቃድን አግኝተናል። ስለዚህ ዓላማችን አንድና አንድ ምንድን ነው? በቤተ ክርስቲያን ላይ፣ በካህናት ላይ፣ በምእመናን ላይ የሚደርሰው ጥቃት ይቆም። ቤተ ክርስቲያን የደረሰባትን መከራ እኛ ልጆቿ ዝም ብለን ማየት የለብንም ከሚል አኳያ የተነሳ በቅንነት መንፈስ እንደ ቤተ ክርስቲያን ልጅነታችን እንደ ቤተ ክርስቲያን አገልጋይነታችን እንጂ ሌላ አይነት ምንም የፖለቲካ ተጽዕኖ እንደሌለው ልናሳስብና ልናስገነዝብ እንወዳለን። ከቅርብ ጊዜ ወዲህ የኦሮሚያ ቤተ ክህነት ጽፈት ቤትን ለመመስረት ጥያቄ ባቀረቡና በቅዱስ ሲኖዶስ መካከል አለመግባባት መፈጠሩ ይታወሳል። ይሁን እንጂ የሐሙሱ ሰልፍ ከዚህ ጉዳይ ጋር ግንኙነት እንደሌለው ማህበረ ቅዱሳንን የወከሉት ዳንኤል እንግዳ ወርቅ አብራርተዋል። ቅዱስ ቤተ ክርስቲያናችን በብዙ መልኩ ተገፍታለች። አብያተ ክርስቲያናት እየተቃጠሉ ነው። ምእመናን በእጅጉ እየተሰደዱ ነው። ጥያቄያችን ይሄና ይሄ ብቻ ነው። አንዳንድ የሚነሱ ነገሮች አሉ። በተለይ ሀገራችን ኢትዮጵያ፣ የኦሮሚያ ቤተ ክህነት ጽህፈት ቤት እናቋቁማለን የሚል ጥያቄ ቀርቧል። ያ ጥያቄ በቅዱስ ሲኖዶስ ታይቶ ምላሽ ተሰጥቶበታል። ይሄ ሰላማዊ ሰልፍም ከእሱ ጋር የሚገናኝ እንዳልሆነ ልናቅ ይገባል። ሁላችን በዚህ መንፈስ ነው እየተንቀሳቀስ ያለ ነው። ተመሳሳይ አላማና ግብ ያለው ትዕይንት ህዝብ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አዲስ አበባ ሀገረ ስብከትና የተለያዩ ማህበራት አስተባባሪነት አዲስ አበባ ላይ ሊደረግ መስከረም አራት ተጠርቶ የነበረ ቢሆንም ከመንግስት አካላት ጋር እየተደረገ ያለው ውይይት እስኪያበቃ በሚልና ተግባራዊ ለውጦችን ለመመልከት ጊዜ እንደሚያስፈልግ በመገለጹ ወደ ጥቅምት ሰላሳ መራዘሙ ተገልጸዋል። በሰሜን አሜሪካና ካናዳ ከተሞች የተጠራው ሰልፍ ግን በተያዘለት ጊዜ እንደሚካሄድ አስተባባሪዎቹ ተናግረዋል። የማኅበረ ካህናቱ ቀሲስ ነው አይ ካሳው፣ እዚያ የተሰጠው ምክንያት የተለያየ ቢሆንም እዚህ ያለው ግን አንደኛ በውጭ ያለውን ምእመን በአንድ ላይ ማስተባበር ለቀጣይ ስራ ማዘጋጀትም ስላለብን እንዲሁም ደግሞ ህዝበ ክርስቲያኑ አገር ቤት ላለውም አማኝ አገር ቤት ለሚጠይቀውም ጥያቄ ጉልበት የሆነው ዘንድ ወደፊትም ለምንሰራቸው ስራዎች አንድነት የምናሳይበት በመሆኑ አገር ቤት ስለተላለፈ እዚህ ያለው ሰላማዊ ሰልፍ የሚተላለፍ ወይም ወደ ሌላ ቀን አየር አደለም። የፊታችን ሐሙስ ትዕይንተ ህዝብ ይስተናገድባችኋል ተብሎ የሚጠበቁት የሰሜን አሜሪካ እና ካናዳ ከተሞች ዋሽንግተን ዲሲ፣ ሚኔሶታ፣ ሎስ አንጀለስ እንዲሁም ቶሮንቶ እንደሚሆኑ ተገልጸዋል። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ለዘገባው። ክብራትና ክቡራን አድማጮች እስከ ዝግጅታችን ፍጻሜ እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁኝ። ወደ አሉላ ልመልሳችሁ ለቀሪ ዝግጅት። ክቡራትና ክቡራን አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ወደ ቀዳሚው የዕለቱ ቅንብር ነው የምወስዳችሁ። በአዲስ ዓመት መጀመሪያ ከበጎ አድራጎት አገልጋይ ጋር የተካሄደ ወግ አመሰግናለሁ አሉላ። በልጅነቴ ሀረር ያሳደገችኝ አያቴ ነች። በድሎትም አይደለም በችግር ይላሉ ወይዘሮ ወጋየሁ መኮንን ከተማ ታዲያ የምላላከውን የምታዘዘውን ሁሉ ስጨርስ ደጅ ቁጭል ነበር በደጃችን ላይ ያማረ የነርስ ልብስ ከነቆቡ የለበሱ ሴት በመኪናቸው ሽው ብለው ሲያልፉ አድጌ እኔም እንደሳቸው ነርስ ሆኜ ሕዝቤን በጤና ረገድ ለማገልገል በቅቼ ብዬ አለም እጓጓ ነበር ሲሉ ያስታውሳሉ። ያን ህልማቸውን ቁጥር አድርገው ጅቡቲ፣ ኬንያ፣ እንግሊዝ በልጅነት አሁን ደግሞ አሜሪካ የሚኖሩት ወይዘሮ ወጋየው ዛሬ ሁለቱንም ህልማቸውን እውን ያደረጉ ይመስላል። ነርስም ናቸው። የሚወዱትን የሐረርን ሕዝብ ችግረኛውን እየረዱ ናቸው። ገና መቼ ተነካና የሚሉት ወይዘሮ ጋየው ተልእኳቸው ለማሳካት ወደ ሀረር ይመላለሳሉ። ክሊኒኩ ተከፍቷል። የውሃ ጉድጓድም ተቆፍሯል። አረጋውያንንም በሕክምና ይረዳሉ። አገራችንን፣ ባንዲራችንን ጠብቀው ያቆዩንን ካረዳን ታዲያ ምንድን ነው የሚሉት ከትውልድ ቀያቸው ከወጡ ወደ አርባ ዓመት ሊቆጠር ነው። ልባቸው ቀልባቸው ግን እዚያው ሀረር እንደሆነ አጫውተውኛል። አዎ ደረሰችልን እንጂ ብዙ ትደክምልናለች። በጉልበቴ አረዳት አርጅቻለሁ፣ ከጸሎቴ ግን አለያትም ያሉ አረጋዊም አግኝቻለሁ። ወይዘሮ ወጋየሁን በስልክ ሳገኛቸው ዓመት በዓል እያከበሩ ነበረ። ዘንድሮ አሜሪካ ፔንሲልቬኒያ ቤቶ ሳይሆን ሀረር እያከበሩት ነው። መልካም አዲስ አመት ከአሜሪካ ድምፅ አልኳቸው። በጣም አመሰግናለሁ። አሁንም በሰላምና በፍቅር በአንድነት እንደ ኢትዮጵያዊ ወደፊት እንድንሄድ እግዚአብሔር ይርዳል። አመቱን የሰላምና የፍቅር ያድርግልን። ሀረር የተገኘሁበት ምክንያት ሀረር ላይ የነጻ ክሊኒክ ችግረኞችና ደሆችን ለመርዳት እና እንዲሁም ደግሞ ባቢሌ ላይ ልጆችን ስለምናሳድግ እሱም ላይ እንደደረሰ ውሃም ደግሞ እየቆፈርን ስለሆነ በየትምህርት ቤቶቹ ሳተላይት ክሊኒክን በየትምህርት ቤቶቹ ለመቋቋም ስላሰብን እሱን እሱን ለመስራት መጣው። እንዳጋጣሚ ሆኖ ደግሞ ከብዙ አመት በኋላ ባልሳሳት ከአርባ አመት በኋላ እንቁጣጣሽን አገሬ ላይ ያከበርኩት ሀረር ላይ በማክበሮ ያደጉበት ከተማ ውስጥ በማክበሮ ምን ተሰማዎት? በጣም በጣም ነው ደስ ያለኝ። ብዙ ኢሞሽን ነው ወደ ውስጤ ያመጣው ለምን ሳድግ አያቴም እዚህ ነበረች፣ ቅድመ አያቴም እዚህ ነበረች። ብዙ ዘመዶች ነበሩ። ጓደኞቼ ሁሉ አብረን ያደግናቸው አሁን እነሱ ሁሉ ባለመኖራቸው ያ ቦታ ክፍት ነው። ሆኖም ግን ካሉት ጋር እግዚአብሔር ረድቶ ወደ ሁለት ሺ አስራ ሁለት በሰላምና በጤንነት በፍቅር አብረን በመሆናችን በጣም ደስተኛ ነኝ። በጣም ጥሩ። ከአሜሪካ እየተመላለሱ ምን ስራ ነው የሚሰሩት? እስቲ ዘርዘር አድርገው የሕክምናውን የውሃ ቁፋሮውን ዘርዘር አድርገው ይንገሩኝ። አሁን ሸንኮር የሚባል ስፍራ ሽመቤት ትምህርት ቤት ፊትለፊት ክሊኒኩ ተጀምሯል። ከተከፈተ አንድ አመት ከሁለት ወር ሆነው ጽምና አስተናግደው ችግረኞችንና መንገድ አዳሪዎችን ህክምና ማግኘት የማይችሉትን ነው። በተጨማሪ ደግሞ ሐረር ላይ ድሀ ሰፈር የሚባል አለ። በሳምንት ከአርባ እስከ አምሳ በሽተኞች መድኃኒትም እየገዛን ለነሱ እንሰጣለን። አርባ አርብ ደግሞ አብርሃም ባታ የሚባል እንደ ነርሲንግ ሆም አይነት ነገር ነው። ወደ ሀያ ስድስት የሚሆኑ አዛውንቶች እዛጋ አሉ። በህክምና እናገለግላለን። እንደውም ባለፈው ጊዜ ምግብም ሰርተን ሄደን ቡና አፍልተን ከእነሱ ጋር ጥሩ በዚህ ያሳለፍን እነዚህ አባቶቻችንና እናቶቻችን ለእኛ ብዙ ዋጋ የከፈሉ ሰላምንን፣ ለምድራችን ድንበራችንን የጠበቁ እነሱን እናገለግላለን። በዚህ አመት ፕላናችን አምስት ትምህርት ቤት ላይ ሳተላይት ክሊኒክ መክፈትና የውሃ ጉድጓድ ለመቆፈር ነው። ለምን ያለፈው አመት መጥተን እዚህ ሐረር ላይ ስናይ ውሃ አልነበረም እና ብዙ ልጆች ሰውነታቸው ውሃ በማጣት ምክንያት ይታመሙት ነበረና ክፍል ውስጥ መቀመጥ ስላልቻሉ ሽመቤት ላይ ተቆፍሮ አልቋል። አሁን ሁለቱ ክሊኒኮች ሳተላይት ክሊኒኮች አልቀዋል። አማሬሳ መርሄደን ሳተላይት ክሊኒኩን እንጀምራለን እና አሁን ከዛ በኋላ ሁለት ነው የሚቀረን። ደግሞ በተጨማሪ በአቢሌ ላይ አራት ቆንጆ ቆንጆ ሴት ልጆች እያሳደግን ነው። አሁን ዛሬ ከኔ ጋ ነው ያሉት። የሚገርማችሁ ነገር መሬት ላይ ተቀምጬ መነሳት ብዙ ስለምቸገር አጥንቴዎች ላይ ችግር ስላለ እነሱ ናቸው ከመሬት ላይ የሚያነሱኝ። የሚዋደዱ እህትና ማቾች ናቸው። ትልቅ ስራ ነው። ላሳደገኝ ማህበረሰብ፣ ለደጉ የሀረር ህዝብ እግዚአብሔር እድሉን ከሰጠኝ አንድ ቀን አገለግላለው ብዬ ነው ብለውኝ ነበረ ቀደም ብሎ ስንነጋገር እና፣ እንዴት ነው ሊነሳሱ የቻሉት ይህንን ስራ ለመስራት? ሀረር ስላሴ ቤተክርስቲያን አጠገብ አያቴ ናት ያሳደገችኝ። የስምንት አመት ልጅ ሆኜ በጧት የምንላላከውን ሰራውን ስራ ከጨረሱ በኋላ እዛች ድንጋይ ላይ ቁጭ ነበረ። አንድ የጀነራል ሚስት ነበሩ እና በዛ ጊዜ ነርሶች በጣም የተከበሩ ነበሩ። ካባቸውን ለብሰው፣ ቆባቸውን አርገው መኪና እየነዱ ስራ ሲሄዱ ጊዜያቸው ነበረ። እኔም አንድ ቀን ነርስ ሆኜ ህዝቤን አገልግዬ የሚል ነገር ወደ ልቤ መጣ። ለምን እኔ የሚያደግኩት ከአያቴ ጋር በአንድ ክፍል ውስጥ ነበር። አስታውሳለሁ አንዳንድ ጊዜ አያቴ ሽሮ ከሰራጭ ሽሮ እስኪያልቅ ድረስ ሌላ ምግብ እንኳን አይደገምም ነበረ። በልጅነታችን ለጎረቤት ተላልከን ጎረቤት ያለንን አድርገን ሰምተን አክብረን ነበር ያደግነው እና ይሄ ነገር ወደ ውስጤ መጣ። በአስራ ስድስት ዓመቴ ሁኔታዎች አልተመቻቹም ነበረ። ጅቡቲ እናቴ ስለነበረች እዛ ሄድኩ። ከዛም ለሁለት ዓመት እንግሊዝ ሀገር ቋንቋ ተማርን። እዛ ደግሞ ትንሽ ሲወደድባቸው ህንድ ሀገር ሄደን ትምህርታችንን እንድንጨርስ ሄጄ ነርስ ትምህርት እዛ ተምሬ እንደጨረስኩኝ ጅቡቲ ተመልሼ እየሰራው አሁን ከባለቤቴ ጋር ከዛ በስደት ወጥተን ኬንያ እና እግዚአብሔር እርቱን በአስራ ዘጠኝ ሰማንያ ዘጠኝ በፈረንጆች አቆጣጠር እንደ ስደተኛ ወደ አሜሪካን ሀገር ገባል። ባለቤቴም ኢትዮጵያ ተመልሰን አስራ ሁለት ክሊኒክ ከፍተን ህዝባችንን እንርዳ የሚል ነገር ወደዛ ይመጣል። ብዙ ጊዜ እግዚአብሔር እንደዚህ አይነት ነገር ወደ ሚስቶችም ይሁን ወደ ባሎች ሲያመጣ ለሌላውም ሰው ያን እንዲያደርግ ያነሳሳዋል። ያው ሁለት ሺ አስራ አምስት ላይ አሰባሰብንና ሰዎች እኛ አካባቢ ብዙ ሚሽነሪዎች አሉ ኢትዮጵያ ያገለግሉ የነበሩ እንጀራና ወጥ እያዘጋጀን ሳንቲም እያስከፈለ በሚኖሩበት በፔንስልቬኒያ ፔንስልቬኒያ ላይ ወደኋላ ልመልሳችሁ ና አሜሪካን ሀገር ከገባው በኋላ በብዙ ውጣ ውረድ ምን ላይ ደረስኩኝ ሬጅስተር ነርስ ትምህርት አገኘው ስለዚህ ያኔ ልጅ ሆነው መኪና እየነዱ ዩኒፎርማቸውን ለብሰው የሚሄዱትን ነርስ እያዩ ይጓጉ የነበሩትን ህልሞን አሳክተው አሁን በነርስነት ሙያ ነው የተሰማሩት ማለት ነው ሁለት ሺ አስራ ስምንት ላይ ኢትዮጵያ ላይ መተን የመጀመሪያውን ክሊኒክ ከፈትን። የሀረር ላይም ያሉ ወንድሞቻችን እና እህቶቻችን በገንዘባቸውን በጸሎትን ብዙ ረዱን በጉልበታቸውን ብዙ ረዱን። እቃም ከውጭ ፓርትነር ፎር ደ ወልድ የሚባል እንትን እቃ ሰጡን። እቃውን ለማስገባት በጣም በጣም ብዙ ተግዳሮት ነበረ። ያው እንደዚህ እንስራም ብሎ ሲነሳ መንግስትቱ የሚገባውን ድጋፍም አንዳንዴ አይሰጥም ግን ወይዘሮ ጋየው የጤና ችግርም እንዳለዎት ነው ቀደም ብሎ ጠቆም ያደረጉን እና ከጤና ችግር ጋር ከቤተሰብ ሀላፊነት ጋር እንዴት ነው ይሄንን ነገር እውን ማድረግ አለብኝ የሚለው ህልሞን ተያይዘው የቆዩት እንደውም መጀመሪያ እንዳመመኝ ዶክተሮቹ በቃ አንቺ ምንም ነገር መስራታች ካሁን በኋላ ቤት መቀመጥ አለብሽ ተብሎ ተነገረኝ። እና እግዚአብሔር መልካም ባል ሰጥቶኛል። እንደዛ ብለውኝ ልብሴን እያለበሰ ጫማዬን እያደረገ መሄድ እንኳን ሳልችል እንደዛ የሆንኩኝ ከስራ አልቀርም ብዬ ይሄድ ነበር ስራ እና፣ እንዴት አርጌ እንዳረኩት አላውቅም። ቤት ብቀመጥ ኖሮ ዛሬ እኔ እንጃይት እንደመሆን። እግዚአብሔር በውስጣችሁ አንድ ነገር ከከተተ ያ በውስጣችሁ ያለ ነገር ህይወት ይሆናል። እና ያንን ነው ያየው። አሁን ሀረር ስመጣ ምንም ድካም በሽታ ረሀብ አይሰማኝም። የሚገርማችሁ ነገር አሁን አመት መጨረሻ ላይ አሜሪካን አገር ኦፕሬሽን አድርጌ ነበረ። ያ ኦፕሬሽን ያደረኩት ራሱ ቦታውን ለቆ መራመድ እንኳን አሁን የምችልበት ሁኔታ አይደለውም። ግን ሰውን የመርዳት ነገር ውስጤ ስላለ የህመምም አይዘኝም። እግዚአብሔር ሰው አድርጎ የፈጠረም ለሌላው እንድንኖር፣ ለሌላው እንድንቆረስ ነው። ሰው ቢበዛ ስልሳ ሰባበት ነው የሚኖረው እና አንድ ነገር ሰርቶ ማለፍ ቀላል ነገር አይደለም። እና ብንተባበር ምድራችንን፣ ህዝባችንን የሚቀይር ጉልበት እኛ ኢትዮጵያኖች ጋር የሀረር ልጆች ጋር አለ እና ለዚህ ነገር ልባችሁን አነሳሳችኋለሁ። እንደቻላችሁ አቅማችሁ እንደቻለው ትረዱን። የውሃ ቁፋሮን መጨረስ እንችላለን። ተማሪዎች ጋር በተለይ አንድ ምግብ እንኳን በቀን በልቶ የሚውሉበትን ሁኔታ ለማዘጋጀት እንፈልጋለን። ብዙዎቹ ተማሪዎች ምግብም ሳይበሉ ነው የሚመጡት። ዩኒፎርም የላቸውም፣ ደብተር ያስፈልጋቸዋል እና ያን ያን ለማድረግ ገንዘብ ያስፈልጋል። ስለዛም የሀረር ሕዝብና የሀረርን ኅብረተሰብ ስላሳየኝ ፍቅር በራቸውን ከፍቶ ስላስተናገዱኝ በጣም አመሰግናለሁ። አሁንም በሰላምና በፍቅር በአንድነት እንደ ኢትዮጵያዊ ወደፊት እንደሚሄድ እግዚአብሔር ይርዳል። አመቱን የሰላምና የፈጠር ያድርግልን። ለእርስዎም እንደዚሁ ጤናውን የሚያገኙበት የደስታ፣ የስራ ስኬት እንዲሆን እጅጉን አድርጌ እመኛለሁ። ቁም አመሰግናለሁ። ለቪኦኤ ደግሞ ምስጋናዬን አቀርባለሁ ይህን ድል ስለሰጣችሁ፣ የሰላምና የፍቅር የአንድነት ዘመን እግዚአብሔር ያድርግላችሁ። በወይዘሮ ወጋየሁና በባለቤታቸው ጥረት ሌሎችም በጎ አድራጊዎችም አስተባብረው በተጀመረው አገልግሎት ተጠቃሚ ከሆኑ መካከል አንዱ አቶ ተስፋዬ ገብረ ክርስቶስ ይባላሉ። የሰማኒያ ዓመት አዛውንት መሆናቸውን ገልጸውልኛል። ሐኪም ቤት መመላለስ የቀረልኝ የእነሱን እርዳታ የእነሱን መድኃኒት ካገኘው በኋላ ነው በማለት ይመርቋቸዋል። ተስፋ ክብር ክርስቶስ ይባላሉ። የድሮ ሰው ነኝ። ሰማኒያ ዓመቴ ነው። ናረሩ እንኳን አደረሰዎት። ለሁለት ሺ አስራ ሁለት እንኳን አብሮ አደረሰ። የሚያመቱን የውልጥግና፣ የፍቅር፣ የሰላም ያድርግልን። አሜን። አርባ ሶስት አመት አገልግያለሁ። በነገራችን አሁን በምን ሁኔታ ነው የሚኖሩት? አሁን ያለሁት ከጡረታ በኋላ አንዲት ያስተማርኳት ልጅ ሃይ ስኩል እኔ ተማሪ የነበረች ልጅ ልክ ሰው በሚያስፈልገኝ ሰዓት እግዚአብሔር አገናኘኝ። ሰው ሊያዘጋጅልኝ የልጆች ማሳደግ ጋር ከእሷ ከልጆቿ ጋር እንደ ልጅም እያሳደገች ነው፣ እንደ አባትም እየጦረች ነው። እንግዲህ ወይዘሮ ጋየሁ አሜሪካን ሀገር ነው የሚኖሩት። በጣም በልጅነት ነው በልጅነት ነው የወጡት ከሀረር እና፣ ተመልሰው በዚህ ላይ ደግሞ የጤና እክልም አላቸው። እሳቸውም ራሳቸው እና ተመልሼ እስቲ ያሳደገኝን ህዝብ ልድረስለት፣ ልርዳ፣ ላገልግል ብለው ነው እና እንደው ምን ይላሉ? በዚህ አጋጣሚ እሳቸው በሚያደርጉት አገልግሎት ለእርስዎም ለሌሎችም በአሁኑ ሰዓት እንደሚታወቀው ሁሉም በሽተኛ ነው። የህመሙ አይነት ደግሞ ብዛቱ በቃ ለማንኛውም አይነት ህመም መድኃኒቱ በእጃቸው ይገኛል። እየረዱም ነው። እኔም ብቻ ሳይሆን እኔ እንኳን ደም ግፊት አለብኝ፣ ስኳር አለብኝ። አስም ደግሞ በጣም እጅግ የአስሙ ጉዳይ ነበረ ብዙ የሚያስቸግረኝ። በቀደም እንደነገርኩሽ በየወሩ በየሰዓቱ በየሶስት ቀኑ ነበሩ ሆስፒታል ሄደው። ያቺ እነሱ እነሱ ከተቀላቀሉ በኋላ ግን ስድስት ወር አካባቢና ከዛ በላይ ሆኖኛ ሆስፒታል ከመረድኛ አለው። ሌሎችም እንደዚሁ አሉ። በጣም ብዙ መቼም የሰው ምስጋና ምን ያደርጋል? እግዚአብሔር ብቻ ወለታቸውን እግዚአብሔር ይክፈላቸው ነው። ሌላ ነገር ምንም ማለለም። በጠሎጬ ማድረሳቸውም ሽማግሌ ነኝ እኔ ከእንግዲህ ወዲህ በጉበት ያረዳቸው በገንዘብ ያረዳቸው ስለዚህ ያለኝ እድል ምንድን ነው? በጸሎት ብቻ መርዳት ነው እና ባገኘት አጋጣሚ ስለሳቸው ኢንፎርሜሽን ማስተላለፍ ብቻ ነው። ወይዘሮ ጋየሁም እንደርሶ የሉል ራስ መኮንን ትምህርት ቤት ተማሪ የነበሩ ናቸው አደለ? ራስ መኮንን ትምህርት ተመረሻል፣ አሁን ነበርኩኝ ይላሉ አጠገቤ ናቸው። ስለዚህ የአንድ ትምህርት ቤት ልጆች ናችሁ ማለት ነው። የአንድ ትምህርት ቤት ልጆች በጣም ጋር የአንድ ትምህርት ቤት ያለገጠመኝ ነው። ልክ ነው፣ ልክ ነው። አቶ ተስፋይ የደስታ የጤና ይሁን ሎት። አሜን። አዲሱ አመት። አሜን። ቆንጅትና እንግደዋን ወይዘሮ ወጋየሁ ከተማን አመሰግናለሁ። ወደ ተከታዩ ሳምንታዊ ቅንብር የሙዚቃ ቃና ከመሻገራችን በፊት ሶስተኛ ቀኑን የያዘውን አዲሱን አመት ምክንያት በማድረግ አንድ የአውደ አመት ዜማ ልጋብዝና ወደ ዝግጅቱ እንመለሳለን። ቅድስቲቷ ኢትዮጵያ ዛሬ በደደት ጉዳት your cheeks Nothing and I take a you I'm a my አዲስ ገና ይሆናል ሲነጋ በምድሪቱ ሲጠባ መስከረም እርቆናል፣ አመቱ ጅማሬ ዘመንሽ ይባረክ ዘላለም። ሰላሙ ኢትዮጵያ ሀገሬ አረንጓዴው መስክሽ ቢጫዋዴ ፈክቶ በቀስተ ደመናው መቀነትሽ ታስሮ አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። ቀደም ብዬ በመግቢያዬ እንደጠቆምኩት በዚህ ሰዓት በየሳምንቱ ቅዳሜ የምትከታተሉት ብዙዎች አድማጮችም በጉጉት የምትጠባበቁት የሙዚቃ ቃና ነው ሰዓቱ የሙዚቃ ቃና አቀናባሪ ደሳለኝ መኮንን እዚህ አጠገቤ ይገኛል። ደሳለኝ እንኳን አደረሰ በቅድሚያ ለአዲሱ ዓመት 2012 እንኳን አብረ አደረሰና ሉላ መልካም አዲስ ዓመት ይሆንልህ። አመሰግናለሁ። እንዲሁም ለአድማጮቻችን የአዲሱ ዓመት የመጀመሪያ ፕሮግራም ሊሆን ነው የሙዚቃ ቃና ገና ወር በገባ ሶስተኛው ቀን ነው። ምንም እንኳን በእንግሊዝኛ የሚሰሙ ዜማዎች ቢሆኑ የአዲሱን ዓመት ስሜት እንዲያስተጋቡ የመረጥካቸው ዜማዎች እንደሚኖሩ ልገምት። ግምት ትክክል ነው? ጥሩ ገምተሃል። አዲስ ዓመቱን የሚያበስሩ ጡም ዜማዎችን ነው መርጬ እየመጣሁት። እዚሁ ስቱዲዮ አጠገቤ ካላ አይቀር ቀር፣ እንደውም የመጀመሪያውን ዜማ ለአድማጮቻችን አንተው ብትመርጥልን። በዚህ አጋጣሚ ለመላው የሙዚቃ ጣና አድማጮች መልካም አዲስ አመት። የተለያዩ ግሩም ግሩም ዜማዎችን ይዤ ቀርብ ያለሁኝ። የመጀመሪያውን ዜማ እንግዲህ አንተው ለአድማጮቻችን ብታስታውቀው፣ ደስ ለኛ መልካም ደስ ፈጠን ብሎ የሚታወቅ ዜማ ምናልባትም ለርዕሱ ቀረብ ያለ ልምረጥ። ለስለስ ያለ ዜማ ነው። ሙዚቃ በአንዱ ስም አባ ነው Happy New Year no more champagne and the fire አሉላ በጣም እናመሰግናለን። በጣም ቆንጆ ዜማ የመረክልን ይመረክልን መቼ ነበር? በነገራችን ላይ ይሄ ዜማ የወጣው ይሄ ዜማ የወጣው በስዊድናዊው የፖፕ ሙዚቃ ስልት አቀንቃኞች አባ እንደ አውሮፓውያን የዘመን አቆጣጠር ህዳር 3980 ዓመተ ምህረት ነበር። ታዲያ ደስ ምናልባት የዚህ ሙዚቃ መልከት አድርገህ ከሆነ ታሪኩ እንደሚነግረን በዚህ አመት በዩናይትድ ኪንግደም በሽያጭ የመጀመሪያውን ስፍራ ይዞው ነበረ። ለስለስ ያለ ግን ግሩም ዜማ ነው። በጣም አባዎች ያው በጣም የታወቁ በዓለማችን እጅግ የተደነቁ የባንድ አባላቶች ናቸው። የተከበራቸው ሙዚቃ ቃን አድማጮች ሙዚቃችንን እንቀጥልና በመቀጠል የምናደምጠው ዳይመንድ የተሰኘውን የሪሃናን ዜማ ይሆናል። ሻይን ባይ ለክ ዳይመንድ the universe as we moonshine and my lane feel the warmth will never die we're like diamonds in the sky you're a shooting star I see a vision of ecstasy when you hold me I'm alive. የታዋቂዋን የባር ቤዶስ ድምጻዊት የሪሃናን ዳይመንድስ የተሰኘውን ዜማውን ነበር ያደመጥነው። ዜማው እንደ ኢሮፓውያን አቆጣጠር በ2012 ሲሆን የተለቀቀው ልክ እንደተለቀቀ በአስር አገሮች የሙዚቃ ሰንጠረዥ ላይ የበላይነትን ይዞ ነበር። ከሰባት ነጥብ አምስት ሚሊዮን በላይ በዓለም በሽያጭ ተቸብችቧል። አሉላ እንግዲህ እዚህ ከቆየ አይቀር እንደገና ላስቸግርህ ነው። የሚቀጥለውን ዜማ ደግሞ እስቲ አመሰግናለሁ ደስ ለተከታዩ ዜማ የመረጥኩት ቲምበር የተሰኘውን አሜሪካዊ የራፕ ሙዚቃ ቀንቃኝ ፒትቦል በኪሻ አጃቢነት የተጫወተውን እንደ አውሮፓውያን ዘመን አቆጣጠር ጥቅምት 6 2013 የወጣ ተወዳጅ ስልታቸው ነው። the one you won't forget the bigger they are, the harder they fall these biggity boys are digging dog. I have them like mad Cyrus clothes off working in their brows and downs Foi ለምሳሌኝ አድማጮችህ እንደሚወዱት ተስፋ አድርጋለሁ ፒትቦል በጣም ተወዳጅ ድምፃዊ ነው አርማንዶ ክሪስቲያን ፔሬዝ ነው እውነተኛ ስሙ የሙዚቃ ስሙ ነው ፒትቦል ዩበር ሙቭ ዩበር ዳንስ በትንቀሳቀስ በደንስ ይሻልሃል ትለዋለች ኪሻ አጃቢ ልክ ይህን እንደምትል ታይቶ ስንቀሳቀስ ነበር እስካሁን እየተንቀሳቀስ ነበር በጣም አመሰግናለሁ አሉላ ለምርጫ በመቀጠል የምናደምጠው ደግሞ እኒሁዳይ የተሰኘ ዜማ ይሆናል ድምፃዊ ሳሊንዲዮን I was waiting for so long for a miracle to come. Everyone told me to be strong humble, and don't shed a tear through the darkness and the times I knew shatter the walls for a new sun a new day oh, oh, oh, oh. where it was dark now there's light where there was Was weakness, I found my strength. All in the eyes of a boy. drum my fears fear. let it shatter the walls for a new sun አንድ ዓመቷን የታዋቂ ድምፃዊ የሰሊን ዲዮንን እኒው ደይ የተሰኘውን ዜማዋን ነበር ያደመጥነው። ሰሊን ዲዮን በዚህ በስማችሁ እና በሌሎችም ዜማዎቿ በዓለማችን እጅግ የታወቀች ድምጻይ ነች። ከባድ ቲም ነች። በነገራችን ላይ ጥርት ያለ ሀብቷ ከ700 ሚሊዮን በላይ ይገመታል። ሰሊን ዲዮን ከሙዚቃው ዓለም ለአጭር ጊዜ ጠፍታ ነበር። በሚቀጥለው የህዳር ወር ከረጅ የተሰኘ አዲስ አልበም ይዛ ብቅ ትልልናለች። አሉላ እንግዲህ እዚህ ስቱዲዮ አብረህ ልታመሽ ነው። የሚቀጥለው ዜማ እንግዲህ ያንተ ተራ ነው። አመሰግናለሁ ደስ። ስለ ሴሊን ዲን ሳልሻገር ወደ ምርጫ የመሄድ አልችልም። የወደቀ የሚያነሳ ህይወት የሚዘራ ድምጽ ይመስለኛል። በብዙዎች ትወደዳለች። ገና በታዳጊነት በጨቅላነት ዘመናዊ የጀመረችውን ያህል እንዳልከው በአለም ዙሪያ ከፍተኛ ተደናቂነት ያተረፈች ዛሬም ተወዳጅ ነች። ና ግሩም ዜማ መርጠሃል። ደስ አመሰግናለሁ አንተም ደግሞ በሚቀጥለው ግሩም ዜማ እንደምትመርጥልን እተማመናለሁ። አመሰግናለሁ ደስ የምመርጠው ዜማ በብዙዎች ልብ ውስጥ ያለ ይመስለኛል። ከትምህርት ቤት ዘመን እስከ ኮሌጅ ድረስ በጣም ደጋግመን የምንሰማው ሬጌ፣ እንደምታውቀው አሁን በኢትዮጵያ መሰማት ብቻ ሳይሆን የሚዘፈን ስልት ሆኗል። ብዙ የሬጌ ስልት ያላቸው ዜማዎችን እንሰማለን። ድምፃውያኑም በዛ ስልት ይታወቃሉ። ቴዲ አፍሮን ኢዮብን ሟቹን ጨምሮ በርካቶች ናቸው። ኩጅቢ ላብድ የሚለው ይህ ዜማ ታዲያ አማርኛ እስኪመስል ድረስ ነው በጣም የተላመደንና ምናልባት ዘመኑ ሩቅ ቢሆን እንኳን ባማሊን የደረሱበት ጥቂቶች ብቻ ይመስሉኛል። በወጣትነት እድሜው ስላሉ ሩቅ እንኳን ሆኖ የእኛ ዘመን ላይ ያለ የሚመስለኝ ተወዳጅ ድምፃዊ እነስማለታ ኩጅቢ ላብድ ኩጁ ቢላቭድ የተባለውን የቦብ ማርሊን ዜማ ነበረ የሰማ ነው ፍቅርን የሰበከና ለብዙዎችም ነጻነት ያዜመው ታዲያ ይህ አፕራይዚንግ በተሰኘው በ1980 በወጣው አልበሙ ላይ ይውጣ እንጂ ከዚያ ቀደም ቦብ ማርሊ ኤንድ ዌለርስ በተባለው ባንዳቸው ውስጥም ሌጀንድ በተሰኘው አልበም ላይም ወጥቷል። ምናልባትም የሬጌን ስልት ዛሬ ቀደም ብዬ እንደጠቆምኩት እንዲ እንዲህ ተወዳጅ የሆነ ዜማ የዓለም የባህል ቋንቋ ማድረግ የቻለ ዝነኛ ድምፃዊ ነው እና ተወዳጅነቱ የሚቀጥል ይመስለኛል። የኔ ምርጫ እንግዲህ የመጨረሻው ይሄ ይመስለኛል። ደስ በጣም ምርጫዎች ተስማምተውኛል። እንደዚሁ እንግዲህ ይልመድብህ ላለሁኝ የተመደበልኝ ሰዓት አሉ ላይ እየተገባደደ ያለ ይመስለኛል። እንግዲህ ለአንድ ዜማ ጊዜ ይኖረናል። የተከበራቸው ሙዚቃ ቀን አድማጮች አብራችሁኝ ስለቆያችሁ እያመሰገንኩኝ ማዶና ሀንጋ ብያለች በምትጫወተው ዜማ እንሰናበታችኋለን። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅር በጤና እንሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao. አመሰግናለሁ ደስ ያለኝን ለሙዚቃ ቃና ዝግጅቱ፣ የማጠቃለያ ዜና አላሰማችሁ። ዚምባብዌን ከቅኝ አገዛዝ ለማውጣት የተደረገውን ትግል የመሩትና ሀገሪቱን ለሰላሳ ሰባት ዓመታት ብርቱ በተባሉ እጆች የመሯት የሮበርት ሙጋቤ አስከሬን ዛሬ በኦፊሴል ተሸኝቷል። ከ18 ዓመታት በፊት በዩናይትድ ስቴትስ ላይ ተከታታይ የሽብር ጥቃቶችን ያቀነባበረና አፈጻጸማቸውንም የመራው የአልቃይዳ መስራችና መሪ ኦሳማ ቢንላደን ልጅ ሐምዛ ቢንላደን መገደሉን ዋይትሃውስ ዛሬ አስታወቀ። ሐምዛ ቢንላደን የተገደለው የዛሬ ሁለት ዓመት አካባቢ እንደነበረ አንዳንድ መገናኛ ብዙሃን ከጥቂት ወራት በፊት ቢዘግቡም፣ ዋይት ሃውስ ግን ሐምዛ ስለመገደሉ ማረጋገጫ ያወጣው ዛሬ ነው። የዩናይትድ ስቴትስ የወሰን ጥበቃ ጓዶች ከሜክሲኮ ጋር ባለው ድንበር ላይ በዚህ የአውሮፓ ዓመት ውስጥ ባለፉት ስምንት ወራት ከስምንት መቶ ሺህ በላይ ጥገኛነት ጥያቄዎችን እንዳይገቡ ማስቆማቸውን አስታወቁ። የማጠቃለያ ዜናው ይኸው ነበር። አብራችሁን ስለቆያችሁ አመሰግናለሁ። ጤና የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የመስከረም 3 የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ፣ የፕሮግራም አቀናባሪ ብርሃን ኃይሉ ከሙዚቃ ቃናው ደሳለኝ መኮንን ጋር በዚሁ እንሰናበታለን። ነገ እሁድ ሁድ ከምሽቱ ሶስት ሰዓት ላይ ክልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። በድጋሚ መልካም አዲስ ዓመት። ሰላም፣ ደህና ደሩ።